መዝሙር መቶ አርባ ስምንት ሰብህዎ ለእግዚአብሔር እም ሰማያት ይስየብህዎ በአረያም ይስየብህዎ ኩሎሙ መላእክቲሁ ይስየብህዎ ኩሉ ሃይሉ ይስየብህዎ ጸሐይ ወወርህ ይስየብህዎ ኩሉ ከዋክብት ወብርሃን ይስየብህዎ ሰማየ ሰማያት ማይኒ ዘመልልተ ሰማያት ይስየብሁ ለስመ እግዚአብሔር سماو اتو يبيا وكونو واو عززه عززا وأقاموا واقا والآلم ولا لام عالم تزعزا وهاوامو سب هو لزيغير المدر عكيستني وكلوك اسات وبرد واساتيا وهمدا من فساولو زي قبر نبيو عدبارني وكلو اوقر اساوني زي فري وكلو عرز አራዊትኒ ወኵሉ እንስሳ ዘይታወስኒ አዕዋፍ ዘይሰርር ነገሥተ ምድርኒ ወኵሉ አሕዛብ መላእክትኒ ወኵሉ መኳንንተ ምድር ወራዙትኒ ወደናግል ሊቃናትኒ ወመሃዛት ይሴብሑ ለስመ እግዚአብሔር እስመ ተለዓለ ስሙ ለባሕቲቱ ይገነዩ ሎቱ በሰማይ ወበምድር ወያሌዕል ቀርነ ሕዝቡ ወስባተ ኩሉ ጻድቃኑ ለደቂቀ እስራኤል ሕዝብ ዘቅሩብ ሎቱ